በፐርዝ የኢትዮጵያ ኦርቶዶክስ ተዋሕዶ ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን አዲስ የሰፈረበት ቦታ እሁድ ሜይ 21 2016 ዓ ም በይፋ ተመርቋል። በእለቱም ጥሪ የተደረገላቸው የስቴትና ፌዴራል ምክር ቤት አባላት፣ የአካባቢው ማዘጋጃ ቤት ከንቲባና ካውንስለር፣ በአውስትሬልያ የፌዴሪ ባለሙሉ ስልጣን አምባሳደር፣ የአውስትሬልያና ኒውዚላንድ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዋና ስራ አስኪያጅ፣ በምዕራብ አውስትሬልያ የአብያተ ክርስቲያናት ጉባኤ ተወካይ፣ የህንድ ኦርቶዶክስ ቤተ ክርስቲያን ተጠሪ፣ በምዕራብ አውስትሬልያ የግብፅ ኦርቶዶክስ ቤተ ክርስቲያን ተወካይና ሌሎችም ተጋባዥ የክብር እንግዶች ተገኝተዋል። በደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ምረቃ ዕለት የኤስቢኤስ የአማርኛው ፕሮግራም በተደረግለት ጥሪ በስፍራው የተገኘ ሲሆን፣ በዋዜማም ቤተ ክርስቲያነቱ እንደምን ልትመሰረት እንደበቃች የደብሮን አስተዳዳሪ መላከ አሚን ጸጋይ ተድላን አናግረን ነበር። መላከ አሚን ጸጋይ ተድላ ባደረጉልን ገለጻ መሰረት የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን ዛሬ ካለችበት ደረጃ ልትደርስ የቻለችው በቀድሞና አሁን ባሏት አባላትና የሰበካ ጉባኤ መሪዎች መካከል እንደምን የእምነት ቦታችንን ከትንሽ ወደ ትልቅ እናሳድግ በሚል መንፈሳዊ እሳቤ አምስት ዓመታትን የፈጁ ብርቱ ክርክሮችን ቅን ግና የተለያዩ አቅጣጫዎችን የተከተሉ የእድገት ርዕዮች ያስነሷቸውን ውስጣዊ የፍልሚያ ወጀቦች አልፋ መሆኑን ገልጠውልናል ይህን ቦታ የተገዛው መይ 2003 እንደ ፈረንጆች አቆጣጠር ነው በዛን ሰዓት ቦታው ለነበረው ህብረተሰብ የሚመጥን ሆኖ ነው የተገዛው። ከዚያ በኋላ ግን ህብረተሰቡ እያደገ ህብረተሰቡ እየበዛ የነበሩ ወጣቶቻችን ደግሞ ራሳቸውን እየቻሉ በእግር ከመምጣት ፈንታ ሁሉም በመኪና በመሆኑ ይሄንን እንደምታየው ከአርባ በላይ መኪና የማይዝ ነው። እንደምታየውም ይሄም ሃይ ወይ ነው። ሕፃናትም ቀጥታ ወደዚህ ወጥተው ወደ አደጋ የተጋለጡበት ብዙ ጊዜ ነበረ። ሆኖም ግን በእግዚአብሔር ፈቃድ በእግዚአብሔር ቸርነት ክፉ ሳናይ ነው ህዚ የተገላገልነ። እዚህ ደግሞ የሚወጣው ራሱ ከዚህ ከጎናችን ያለው ከባድ ፋብሪካ አለ። ከዛ ፋብሪካ ደግሞ እንደገና የሚወጣው ከባድ ድምፅ አለ። ከድምፁም በላይ ደሞ እንደገና ከፋብሪካው የሚወጣ ንጥረ ነገር የሚወርድ አቧራ ነበረ። በዚህም ራሱ ገራጅ ነው፣ በዚያም ራሱ እንደምታየው ባቡሩ እያለፈ ነው። እና በሁሉም የተጣበበ ለአደጋ የተጋለጠ ስለነበረ ወደ 2009 ዓመተ ምህረት የነበረውን የሰበካ መንፈሳዊ ጉባኤ እንደ ፈረንጆች አቆጣጠር ማለት ነው። የነበረውን የሰበካ ጉባኤ የቤተ ክርስቲያኑ ህንፃን ለማሰራት ፕላን በማውጣት ላይናታች እያልን በነበርንበት ጊዜ ሁኔታውን አሳስቧቸው ሁኔታውን በጣም ስለተረዱ ከችግሩ አንጻር ከዚህ ለማሰራት ቤተ ክርስቲያኑ ከባድ በመሆኑ ከዚህ ፈተና ለመውጣት የተገደንበት ወይም ደግሞ ሀሳቡ የመጣበት ሰዓት ነበረ። ምክንያቱም አንዴ ህንፃው ቤተ ክርስቲያን ከተሰራ ነፃው ቤተ ክርስቲያን ነቅሎ ወይም ደሞ ሽጦ መሄድ ስለማይቻል እንደምታየው ይህንን ስንገዛ ምንም የሰራንበት ነገር አልነበረም። ነገር ግን በሱኋላ ያለውን ብረታ ብረት መካዘን ቆርቆረ ነበረ። ቆርቆረውን ብቻ አመቻችለን ምንጣፍ አንጥፈን ነው ስንገለገልበት የነበረ። የሰራንበት የቤተ ክርስቲያን ህንፃ ምንም አልነበረም። ቤተ ክርስቲያን ለማሰራት ደግሞ ላይናታችን በጀመርንበት ጊዜ ሀሳቡ መጣ። በሀሳቡ ሰበካ ጉባኤ ተወያየ። ሰበካ ጉባኤው ከተወያየ በኋላ ደግሞ እንደገና ሌሎች ንኡሳን ኮሚቴዎች እንደገና ጨምሮ ተወያየበት ህንፃ ኮሚቴ አባላትና የልማት ኮሚቴ አባላትም ጨምሮ ተወያየበትና ሁሉም አባላት ከተስማሙበት በኋላ ሰኔ 14 ለህዝብ ቀረበ። የመጀመሪያው ቀን ማለት ነው። ሰኔ 14 ህብረተሰቡ ተወያየበት። ነገር ግን በዛን ሰዓት በአንድ ቀን ውሳኔ ማሳለፍ ስላልፈለግን የሰበካ ጉባኤ ህዝቡ መጀመሪያ በየቤት ሆኖ እንዲወያይበት፣ በየቤቱ ሆኖ እንዲነጋገርበትና ከዚያ በኋላ ተመልሶ ውሳኔ እንዲሰጥበት በማለት ለሁለት ሳምንት ቀጠሮ ይዞ ከሁለት ሳምንት በኋላ ህዝቡ ሲወያይበት ከሰነበተ በኋላ እንደገና ወደ ህዝብ ለሁለተኛ ጊዜ ቀረበ። ህዝቡ ተወያይቶ እንደገና ሀሳብ የተቀደሰ በመሆኑ ህንፃ ቤተ ክርስቲያን ሳይሰራ ከወዲሁ ቤተ ክርስቲያኑ የተሻለ ቦታ ተፈልጎ እንዲዛወር የሚል ህዝቡ ውሳኔ የወሰነ ውሳኔ ሲወሰን 10 ፐርሰንት ተቃውሞ፣ 85 ድጋፍ፣ አምስት ድምፅ ተአቅቦ ሆነ። ነው ጉዳይ ያለፈው መልአከ ፀሐይ ያስማሙን ቀን ሚያዝያ 29 እንደ ፈረንጆች አቆጣጠር በእኛ አቆጣጠር ደግሞ as your hair and in a better. ከአምስት ዓመታት ውጣ ውረዶች በኋላ የሆነውም በ1720 ኤልቤኒ ሃይዌይ ኬንዊክ 3700 ካሬ ሜትር ስፋት ላይ እንደ ትንሽ ደንገል በቆርቆሮ ቆማ ከነበረችው የብረታ ብረት መጋዘን ወደ 3700 ካሬ ሜትር ላይ ወደ ተንጣለለውና ከቀድሞው ቤተ ክርስቲያን የ1.6 ኪሎ ሜትሮች ርቀት ከፐርዝ ከተማ በ15 ኪሎ ሜትሮች ርቀት ላይ በሚገኘው 358 ቢክሊ ሮድ ኬንዊክ መሬትን አንድ ሚሊዮን ዶላርስ በላይ በሆነ ወጪ መግዛት ነበር። ያም እውን ሆነ። በርካታ ጥረቶችና ክንውኖች ተካሂደው እሁድ ሜይ 21 2016፣ አሁን እየተጸለየበት ያለችውን 200 ያህል ሰዎች የሚይዝ የመጋዘን ቅርጽ ያላትን ቤተ ክርስቲያን በሌላ ኢትዮጵያዊ የቤተ ክርስቲያን ቅርጽና ይዘት ባለው አዲስ ቤተ ክርስቲያን አስውቦ ለመስራት የመሠረት ደንጊያው ቆሟል። ዙሪያውን ባያሌ ቁመተ ረጃጅምና ግዙፍ የገዳም ግርማ ሞገስን በተላበሰው የቤተ ክርስቲያኖቱ ማዕከላዊ ስፍራ ላይ በዕለቱ ከመሠረተ ድንጋይ የማኖሩ ሥነ ሥርዓት በኋላ ተጋባዥ የክብር እንግዶችና ምእመናን ወደ ተዘጋጀላቸው የክብረ በዓሉ ማክበሪያ አዳራሽ አመርተዋል። የበዓሉ አከባበር ሥነ ሥርዓት የመድረክ መሪ የሆኑት አቶ ኃይሌ ለታዳሚዎቹ በመላ የእንኳን ደህና መጣችሁ ንግግር በማድረግ ፕሮግራሙ በጸሎት እንዲከፈት ጋብዘዋል። መላተ ቶማስ አባ ኃይለ ልዑል ዶ ግዛውን የጽሁፍ ናሃዱ ኦን በጽሁፍ ንብከስ ሁላችንን ከያለንበት ተነስተን ጽሁፍታችሁ ቀረ መላከ ምህረት ቆሞስ አባ ኃይለ ልዑል ተፈራ ተስፋዬ የአውስትራሊያና ኒውዚላንድ ሀገረ ስብከት ዋና ሥራ አስኪያጅ ሥነ ሥርዓቱን በጸሎት ባርከው ከፍተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ አሜን። አቤቱ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ በሰላም ስላሳደርከን እናመሰግናሃለን። በሰላም እንድታውለን ለምንሃለን። ጉባኤያችንን፣ ፕሮግራማችንን የተሳካ የተባረከ የተቀደሰ ጉባኤ አድርገህ በመካከላችን ተገንተ ጉባኤውን እንድትመራልን፣ እንድትቆጣጠርልን፣ በሰላም እንድታስፈጽመን በትህትና ቅዱስ ስምህ አባታቸው ነው ይብለን ለምንሃለን። በዕለቱ በተዘጋጀው ፕሮግራም መሠረትም ዕቅድ የተያዘላቸው ተናጋሪዎች በየተራ ምልክቶቻቸውን አስተላልፏል። በቀዳሚ ተናጋሪነትም የባሉን ሥነ ሥርዓት የከፈቱት የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ መልአከ አሚን ጸጋዬ ትድለ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መልአከ ምህረት ቆሞስ አባ ኃይለዶር ተፈራ ተስፋዬ በአውስትራሊያና ኒውዚላንድ አህጉረ ስብከት ዋና ሥራ አስኪያጅ የተከበሩ ክብርት አምባሳደር ወይዘሮ ትርፉ ኪዳነ ማርያም በአውስትራሊያ የኢትዮጵያ ፌዴራላዊ ሪፐብሊክ መንግስት ባለሙሉ ስልጣን አምባሳደር የተከበሩ ከንቲባ ወይዘሮ ኦልዊም ሴርሌት ማየር ኦፍ ሲቲ ኦፍ ጎዝኔልስ የተከበሩ የፓርላማ አባል አቶ ፒተር አበትዝ መንበር ፎር ሳውዘን ሪቨር የተከበሩ ወይዘሮ ማርጋሪት መንበር ፎር ገራዊ፣ የተከበሩ አቶ ቢል ጆንስቶን መንበር ፎር ካኒንግተን፣ የተከበሩ ወይዘሮ ሆንዳስት ኤምኤልሲ ሳውዝ ሜትሮፖሊታን ሪጅን፣ የተከበሩ አቶ ዲቭ ግሪፊስ ቻንስለር ሲቲ ኦፍ ጎዝኒልስ፣ የተከበሩ ወይዘሮ ትሪሳ ላይንስ ቻንስለር ሲቲ ኦፍ ጎዝኒልስ፣ የተከበሩ ዲያኮን ቲዮዶር አይዛ ፕሬዚደንት ካውንስል ኦፍ ቸርችስ ኢንዳብሊውኤ የተከበሩ ሬቨረንድ ፍራንሲስ ሃትፊልድ፣ የተከበሩ አቡነ አብርሃም፣ የተከበሩ ሁን አይቫን ማቴው የፐርዝ ቅዱስ ጆርጂስ ኢንዲያን ኦርቶዶክስ ቤተ ክርስቲያን አስተዳዳሪ፣ የተከበሩ ሊቀ ጉባኤ አባ ገብረ ዮሐንስ ሳሙኤል ፀጋይ የድብራችን ታላቅ ባለውለታ यथक पर मारियादारीथकु बंगा विहारो यद्रियामारियां የተከበሩ ወንድማችን አቶ ከሳን ሰቦቃ የኤስቢኤስ ራዲዮ አማርኛ ፕሮግራም ዝግጅት ክፍል ኃላፊ፣ የተከበሩ ወንድማችን አቶ ቤለ ሰመረ የኤስቢኤስ ራዲዮ የትግርኛ ፕሮግራም ዝግጅት ክፍል ኃላፊ፣ የተከበራችሁ አይንት እግዚአብሔር ካህናትና ላይካደ ምስጢር ዲያቆናት፣ የተከበራችሁ የደብረ አሚን አቡነ ተክለ ሃይማኖት የፈለገ ጥበብ ሰንበት ትምህርት ቤት መዘምራን፣ የተከበራችሁና የተወደዳችሁ የዚህ ታላቅ ደብር ምእመናንና ምእመናት የተከበራችሁ የቦታ ርቀት ሳይገድባችሁ በዓሉን ለማክበር ከሜልበርን የመጣችሁ የጻድቁ አባታችን አቡነ ተክለ ሃይማኖት ወዳዶች፣ የተከበራችሁ ከፐርዝ ቅዱስ ስላሴ ቤተ ክርስቲያን በዓሉን ለማክበር እዚህ ቅዱስ ስፍራ የተገኛችሁ ውድ ምእመናንና ምእመናት፣ የተከበራችሁ በፐርዝና በአካባቢዋ የምትገኙ ምእመናንና ምእመናት፣ በወደደንና እስከ ሞትም ድረስ ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እንዲሆንላችሁ እየተመኘሁ እንኳን ለዚህ ቅዱስ ዕለት አደረሰን አደረሳችሁ እላለሁ። እንዲሁም በመንፈስ ቅዱስ አነሳሽነት ከቅርቡም ከሩቁም ጥሪያችን አክብራችሁ በዚህ ቅዱስ ስፍራ ለተገኛችሁ ሁሉ እንኳን በሰላም እና በጤና መጣችሁ እንኳንም ከሁሉም የአውስትራሊያ ክፍል ዓለም አሰባስቦ በፍቅርና በሰላም ለመገናኘት አበቃል። የተወደዳችሁ እንግዶቻችንና የተወደዳችሁ ምእመናንና ምእመና እነሆ እግዚአብሔር አምላካችን በቸርነቱ ጠብቆ የሚያስፈልገንን ሁሉ ሰጥቶ ስራችንን አከናውኖ ከጠባብ ወደ ሰፊ አዛውሮ ጭንቀታችን አስወግዶ ሞራላችንንም አብሶ መንፈሳዊ ክብርና ጸጋውን አጎናጽፎ ከቅርብም ከርቁም አሰባስቦ በአይነቱና በመንፈሳዊ ይዘቱ ልዩ የሆነ የቤተ ክርስቲያናችን የቦታ ምርቃ በዓልና የጻድቁ አባታችን አቡነ ተክለ ሃይማኖት ክብረ በዓል ክቡር የሀገረ ስብከታችን ዋና ሥራ አስኪያጅ ክብርት በአውስትራሊያ የኢትዮጵያ ባለሙሉ ሥልጣን አምባሳደርና ኮበራን የአውስትራሊያ መንግስት ባለስልጣኖችን በተገኙበት በታላቅ መንፈሳዊ ስነ ስርዓት ለማክበር በመቻላችንና እንዲሁም የዋናው ህንፃ ቤተ ክርስቲያናችን መሰረተ ድንጋይ ለመጣል በማውቃታችን የተሰማኝንን ደስታ ወደር የለው። ስለሆነም በራሴና በሰበካ መንፈሳዊ ጉባኤ ስም እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት ወዳለሁ። በመጨረሻም የቤተ ክርስቲያናችን ጥሪ አክብራችሁ እዚሁ ቅዱስ ስፍራ ለተገኛችሁ ወገኖች ሁሉ በሰበካው መንፈሳዊ ጉባኤና በሰበካው ማኅበረ ምእመናን ስም ልባዊ ምስጋና እያቀረብኩ ባሉ የደሳና የበረከት በዓል እንዲሆንልንም ምንም እመኛለሁ እንዲሁም በሕመምና በወሬድ ምክንያት እዚሁም በዓል ለመሳተፍ ያልቻሉ ወገኖቻችንን ሆኖ በከእግዚአብሔር አምላካችን ጸጋና በረከት ከጻድቁ አባታችን አቡነ ተክለ ሃይማኖትን ረድኤት በያልንበት ሁሉ የተረሳቸው እያልኩ እዚህ ላይ ንግግሬን አበቃለሁ። ወስፋት ለእግዚአብሔር ለዛብፀሐነ እስከ ዛቴ ሰዓት አመሰግናለሁ። ግንወት 13 28 ዓመ ምረት በመቀጠልም የደብሩ የሰበካ ጉባኤ የአመራር አባል አቶ ሰለሞን ገሰሰ ባቀረቡት ሪፖርት ቤተ ክርስቲያነቱ ከቀድሞ ስፍራዋ አሁን ወዳለችበት ለማቆም አምስት ዓመታት ፈጅተው የነበሩትን ውጣ ውረዶች ነቅሰው የቤተ ክርስቲያነቱን የወደፊት ትልም አመላክተዋል። በኮሚቴው ስምም ምስጋና አቅርበዋል። ቁጥራቸው ከሞቶ የሚሆን የቤተ ክርስቲያን አባላት ምእመናንና ምእመናት ከአቅማቸው በላይ ከፍተኛ ወጪ በማውጣት በውስጡ ኦርቶዶክስ አገልግሎት መስጠት የሚያስችል ጊዜያዊ ቤተ ክርስቲያን፣ ደረጃውን የጠበቀ መጸዳጃ ቤት በመስራት እዚሁም ከአንድ መቶ አስር በላይ ሊይዝ የሚችል የመኪና ማቆሚያ በማሰራትና ሌሎችም ቤተ ክርስቲያናችን የሚያሳምርና ድምቀት ሊሰጡ የሚችሉ ስራዎችን ተሰርተዋል። በተጨማሪ ቤተ ክርስቲያናችን ሰፋ ባለመልኩ ትደጸው የምትፈልገው የወደፊት እቅድ በመሆኑ Yevretilerin sana çok büyük <laughs> armağanla, memleketlerinin adına çok büyük destek, ne ayet hep yarın için gelinler. Memleketler, adamlar, toplumlar, yol, bütün yevretilerin masabat, zel, el, omak, diğer şeylerin ve ancak fikr seramına, övmen ana, övmen ana, ሕዝበ ክርስቲያኑም ተባብሮ የራሱ የሆነ የሌለው የሚለው ትልቅ ሁለገብ ስብከተ ወንጌል አዳራሽ በማሰራት ሰርግም ይሁን ክርስትና በምናዘጋጅበት ጊዜ ለሌላ ኮሚኒቲ በሺህ የሚቆጠር የምንከፍለውን ገንዘብ ለማስቀረት አዳራሹ የእኛው፣ ብሩም የእኛው እንዲሆን ማድረግ ልጆቻችን ሃይማኖታዊ ዘመናዊ ትምህርት የሚያገኙበትና ራሳቸው በራሳቸው የሚማሩበት እውቀታቸውን የሚያዳብሩበት የተለያዩ ክፍሎች ማሰራት፣ በተጨማሪም ጊዜያቸውን ከአልባሌ ቦታ ከሚያሳልፉ የስፖርት የመዝናኛ ክፍሎች ማመቻቸት፣ አረጋውያን አባቶችና እናቶች ቤተክርስቲያን ስሞ አረፍ ብለው ተወያይተው የሚሄዱበት ቦታ ማመቻቸት፣ ለህፃናት ልጆቻቸው ለእናቶች አጸደ ሕፃናት መስራት፣ በተጨማሪም መንግሥታዊ እና መንግስታዊ ያልሆኑ ድርጅቶች እዚሁ በመምጣት ጤናማ የሆነ ለህብረተሰባችን የሚጠቅም ትምህርት እንዲሰጥ ማመቻቸት። ውድ ምዕመናና ምዕመናት፣ ውድ የበዓሉ ታዳሚዎች፣ እንግዶቻችን ዛሬ ከምናንሳቸው የታሪክ አበይት ጉዳዮች ይህን ቤተክርስቲያን ወደ ላቀ ደረጃ እንድደርስ የሁላችንም ያለነው ምዕመናና ምዕመናት፣ እንዲሁም በተለያየ ሁኔታ እዚህ የሌሉት ምዕመናን ወንድሞችና እህቶች በተደረገው ድካምና ጥረት ከፍተኛ ገንዘብ አስተዋጽኦ የመንፈስ ብርታት ነው። በዚህ ትልቅ በዓላችን ላይ ማስተላለፍ የምንፈልገው የደከማችሁ ድካም ፍሬ አፍርቶ ይህ ለሁላችን ኢትዮጵያውያን የሚሆን ቤተ ክርስቲያን ሰፊ ቦታ በማግኘታችን እንኳን ደስ አለን፣ እንኳን ደስ አላችሁ እያስ በቤተ ክርስቲያናችን ስምና በበዓሉ አዘጋጅ ኮሚቴ የከበረ ምስጋና አቀርባለሁ። የቤተ ክርስቲያናቱ የወጣቶች ቡድን አባላትም በአማርኛና በእንግሊዝኛ ወላጆቻቸው ላበረከቱላቸው መንፈሳዊና ማኅበራዊ ተዋጽዎች የላቀ ምስጋናቸውን አቅርበዋል። ይህን ያሸበረቀው ደብር ተገንብቶ እዚህ እንዲደርስ ትልቅ አስተዋጽኦ ላበረከቱት ለወላጆቻችን የላቀ ምስጋና እናቀርባለን። ይህ ቤተ ክርስቲያን ሃይማኖታችንን ጠንቅቀን እንድናውቅና እንዲሁም መሰረታዊ የሆነውን ትምህርት ተምረን በቀኝ እንድንጓዝ ረድቶናል። ከዚህም በተጨማሪ ከአልባሌ ቦታዎች እንድንቆጠብና ለመጭብ ትውልድ አራያ ሆነን እንድናድግ ይህ ቤተ ክርስቲያን ታላቅ ታስተዋጽኦ አድርጓል። ከዚህም በኋላ ከመንግሥትና ወላጆቻችን ጋር በመተባበር ከዚህ የበለጠ ሥራ ለመሥራት ቆርጠን ተነስተናል። በተጨማሪም እኛ የቀሰምነውን እውቀት ከኛ በታች ላሉ ታዳጊዎች፣ ህፃናት እንድናስተላልፍ ግዴታ አለብን። በድጋሚ በወጣቶችና በፈለገ ጥበብ ሰንበት ትምህርት ቤት ስም እንኳን ለዚህ ታላቅ የምርቃት በዓልና የአባታችን የጻዲቁ አሁነ ተክለ ሃይማኖት ፍልሰተ አጽም በዓል በሰላም አደረሰን አደረሳችሁ። በቅድሚያ ይቺን ቤተ ክርስቲያን ለመመስረት የሚያስፈልገውን ድጋፍና ጊዜ በጽናትና ባይታክቸነት ለቸሩት ወላጆቻችን ምስጋናችንን ልናስተላልፍ እንሻለን። እንደ ወጣት ቡድን አባልነታችን የቤተ ክርስቲያናችንን እሴቶች እምነትና እውቀትን በዘማሪነት ተሳትፎ በማድረግ ተምረናል። ይህም ወጣቶችን ከአደገኛ አደንዛዥ እጾች፣ አልኮሆልና ከሌሎች ህገወጥ ድርጊቶች እንዲቆጠቡ ረድቶናል፣ በማለት ቀጣዩ የወጣቶች ተወካይ ንግግሯን አሰምታለች። በመቀጠልም የጎዝኒልስ ክፍለ ከተማ ከንቲባ ኦልዊን ሴልን በበኩላቸው ምዕመናኑ በርካታ ውጣውረዶችን አልፈው በዕለቱ ለተካሄደው ክብረ በዓል መድረስ በመቻላቸው ምዕመናኑና ምዕመናቱ በርካታ ውጣውረዶችን አልፈው በዕለቱ ለተካሄደው ክብረ በዓል መድረስ መቻላቸው ያላቸውን አድናቆት በመቸር መጪዎቹ ጊዜያትም የስኬት ዘመን እንዲሆንላቸው ተመኝተዋል። በዚህ ልዩ በሆነ ክብረ በዓል ላይ እንድገኝ ስለጋበዛችሁኝ አመሰግናለሁ። ይህችን ቤተ ክርስቲያን ለረጅም ጊዜያት ተመልክቻለሁ። ከእናንተ ቡድን ተወካዮች ከተገናኙት ካውንስለሮች ውስጥም እኔ አንዷ ነኝ። ይህን ስፍራ ለማግኘት ረጅም ጊዜ ፈጅቶባችኋል። ማኅበረሰባችሁ አነስተኛ መሆኑን አውቃለሁ። በጋራ ለከወናችሁት ድርጊት ልትወደሱ ይገባችኋል። ለርያችሁ ለቅዳችሁ፣ ለብርቱ ድካማችሁ፣ ላይበገሬነታችሁና ዛሬ ሆኖ ያለውን ኡን በማድረጋችሁ ልትመገሱ ይገባችኋል። በዚህች ከተማ ስምም መጪው ጊዜ መልካም እንዲሆንላችሁ እመኛለሁ። በጋራ ሆናችሁ ለቤተ ክርስቲያናችሁ ያቀዳችሁት ቀጣዩ እርምጃ ህልሞቻችሁ እዚህ ጓዝነርስ ከተማ ከንዊክ ውስጥ እውን እንዲሆንላችሁ እመኛለሁ። ሁላችሁንም እግዚአብሔር ይባርካችሁ በማለት ቀጣዩ ተናጋሪ ነበሩትም በአውስትሬልያ የፌድሪ ባለሙሉ ስልጣን አምባሳደር ትርፉ ኪዳነ ማርያም በመንግስታቸው ስም ለቤተ ክርስቲያነቱ አባላት የእንኳን ደስ ያላችሁ መልእክታቸውን አስቀድመው በአገራቸው ጉዳይም ንቁ ተሳታፊ እንዲሆኑ አሳስበዋል። በዛሬ ታሪካዊ በሆነ በዓላችሁ የኢትዮጵያ ኤምባሲ የእኛ ነው ብላችሁ ላደረገላችሁ ጥሪ በኢትዮጵያ መንግስት ስምና በኢትዮጵያ ኤምባሲ በጣም ላመሰግናችሁ ወዳለሁ። እናንተ ትውልድ ኢትዮጵያኖች ሁሌም ቢሆን ለመስራት ካሰባችሁ ተባብራችሁና ተጋግዛችሁ ሁሌም እንደምትሰሩ እንኳን የሚታወቅ ቢሆን በዚህ በዌስተርን አውስትራሊያ ፐርዝ የምትኖሩ ደግሞ፣ ለዚህ ትልቅ ተቋም ስታየው ምናልባት ትንሽ ሊመስላችሁ ይችላል። ነገር ግን የእናንተ ባህል ትልቅ ነውና ትልቅ እሴት አላችሁ። ይህንን ተቋም ገንብታችሁ ያ ትልቅ የሆነ እሴታችሁ ለመጪው ትውልድ ለሕፃናት፣ ለወጣቶች የምታስተላልፉበት የጅግንነቱ፣ የአንድነቱ፣ የመቻቻሉ፣ የመጽናቱ ሁሉ እሴቶች ቁጭ ብላችሁ የምትማማሩበት፣ መጥታችሁ ችግራችሁ የምትፈቱበት ይህን ትልቅ ነገር በመስራታችሁ በጣም ኩራት ይሰማናል እናንተም ኩራት ሊሰማችሁ ይገባል። ሌላው ይህ ስራ ስትሰሩ ምንም ቢሆን ትልቅ ነገር ስትሰራ ብዙ ውረድና ውጣ ያለበትና ተግዳሮቶች እንደሚኖሩት የታወቀ ነው። ይህ ጅምራችሁ ደግሞ ለወደፊቱ ትልቅ ነገር እንድትሰሩ የሆነ ችግር ሊያጋጥማችሁ እንደሚችል ብዙ ውጣ ውረድ እንዳለበት፣ በዚህም ወደኋላ ሳትሉ ተጋግዛችሁ፣ አንድ ሆናችሁ፣ ተባብራችሁ የሆነ እንኳን ቢሆን ልዩነታችሁን በማጥበብ ተጋግዛችሁ ከሰራችሁት ይህን ትልቅ ተቋም የቤተ ክርስቲያን ተቋማችሁ የያዛችሁን ትልቅና ሰፊ መሬት ብዙ ነገር ለመስራት የምትችልበትን እድል በጣም በጣም ሰፊ ነውና አደራችሁ ለማለት እወዳለሁ። ኢትዮጵያ አገራችሁ በፈጣን ልማትና ዲሞክራሲ እንዳለች የታወቀ ነገር ሆኖ ትልቅ ነገር ስትሰራ ደግሞ ብዙ ተግዳሮችና ውጣ ውረዶች እንዳሉ እሱም አለ። ለሚቀጥለው ያለፈውን ያስመዘገብነውን በዲሞክራሲና በልማት በሚቀጥለው ለመድገም አሁንም ኢትዮጵያ በልማትና በዲሞክራሲ እየተጋች ያለች አገር መሆኗን ሁሉን ስለሚያውቅ ይህንንም ለመድገም አሁንም ያን መውጣትና መውረድ ወይም ተግዳራቶችን በመፍታት የኢትዮጵያ መንግስት በመጪው አስርተ ዓመታት ኢትዮጵያ ሀገራችን ወደ መካከለኛው ገቢ ያላቸውን አገሮች ለመድረስ አሁንም እየተጋሽ ያለች አገር መሆኗን ለመግለጽ እወዳለሁ። ምንም ቢሆን ችግርም ቢያጋጥምም ተጋግዘን ተባብረን እንደምንደርሰው ደግሞ ባለሙሉ እምነት ነኝ። ይህ የልማት ጉዞ ለሀገር ውስጥ ብቻ ያለ ሳይሆን እናንተ እዚህ የምትኖሩ ኢትዮጵያውያንም በዛ ላይ ተሳታፊና ተጠቃሚ እንድትሆኑ ግብዣዬን ለማቅረብ እወዳለሁ። የሚቀጥለው ነሐሴ በኢትዮጵያ በባህር ዳር የሚከበር የዲያስፖራ በዓል አለ። ይህንን አጋጣሚ በመጠቀም ለዚህም እዚህ የምትኖሩ ኢትዮጵያውያን እዛ ሂዳችሁ የበለጠ ከዚህ ከምንናገረው በላይ ትክክለኛውን መረጃ ለመግኘት እና በአይናችሁም አይታችሁ አገራችሁን ለመጎብኘት እንድትችሉ ዘንድ ግብዣዬን ላቀርብላችሁ እወዳለሁ መጪ ጊዜያችሁ የተስፋ እና የደስታ የመቻቻል ጉሩፍ እንዲሆንላችሁ እመኛለሁ። አመሰግናለሁ። በንግግሩ ስነ ስርዓት መዝጊያ ላይ መላከ ምሕረት ቆሞስ አባ ሀይለሉል ተፈራ ተስፋዬ የአውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ የእንኳን ደስ ያላችሁ መልእክታቸውን በማስቀደም ለምእመናንና ምእመናት የሕብረትና አገራዊ ተሳትፎ ጥሪያቸውን አቅርበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበራችሁ በፈተናው ማዕበል ሳትናወጡ ፈተናውን ተቋቁማችሁ በእምነታችሁ ፀጥታችሁ ያጸናችሁትን ውድ የዚህ ታላቅ ደብ ምዕመናንና ምዕመናን፣ ክቡራና ክቡራን የዚህ ዓብይ በዓል ታዳሚዎች በሙሉ እንኳን ለዚህ ታሪካዊና የደስታ በዓል በሰላም አደረሰን አደረሳቸው ማለትን አስቀድማለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሔራዊ ሐዋርያዊትና ዓለም አቀፋዊት በመሆኗ በኦርቶዶክሳዊ ትምህርት ሃይማኖትና ሥራ ተቀኖና በሐዋርያዊ ፊት ጸንታ ከሺህ ዓመታት በላይ ዘልቃ የመጣች ናት። በተለያየ ጊዜ ከውጭና ከውስጥ የሚደቀንባት ፈተና ተወጣ አሁን ካለንበት ዘመን ላይ ደርሳለች። ለወደፊትም ጉዞዋን በእግዚአብሔር ሸርነትና አጋጅነት ትቀጥላለች። በዓለም አቀፍ ደረጃ በቤተ ክርስቲያናችን ውስጥ ሰዎች በግል ሆነ በቡድን ከትምህርት ሐዋርያትና ከሐዋርያዊ ትውፊት እያፈገፈጉ ከሐዋርያዊ ቀኖና ውጭ ለመኖር ሲሉ ቤተ ክርስቲያናችን ለፍቶ መከፋፈል ከማድረጉን በላይ የክርስትናውን ዓለም አንድነትና ጥንካሬ በእጅጉ እንደ ጎዳው የቤተ ክርስቲያናችን ታሪክ ያስታውስ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት መካከል አንዷ የሆነች በማንኛቸውም መመዘኛ ከሁሉም የተሻለ ያልተበረዘና ያልተቀየጠ የጥንት ቤተ ክርስቲያን ትምህርት ሃይማኖትና ስርዓተ ቀኖና ሐዋርያዊ ክርስቲያናዊ ባህል ጠብቃ እንድትኖር ያደረጋት ከቀኖና ሐዋርያት ሳትወጣ መቆየቷ እና መኖሯ ነው። በሃያኛው ክፍለ ዘመን ቤተ ክርስቲያናችን ካህናት፣ ምዕመናን፣ ወጣቶች በአንድ ጠንካራ መዋቅር ስር ሆነው መንፈሳዊ አገልግሎታቸውን እንዲያሰፉ የቃል አዋዲ የቤተ ክርስቲያናችን መተዳደሪያ ደንብ ስታወጣ ለቤተ ክርስቲያን የሚያስፈልጓት ደረጃጀን ሁሉ በቃል አዋዲ ውስጥ አካታለች፣ አስፍራለች። ለምሳሌ በአጥቢያ ቤተ ክርስቲያን ውስጥ ያለውን ብናይ እንኳን በስብከተ ወንጌል አገልግሎት የሚፈልጉ የስብከተ ወንጌል ክፍል፣ ለወጣቶች ለሰንበት ትምህርት ቤት ክፍል አዘጋጅታለች። ቀኖነ ሐዋርያ ሳታጓድል አሁን ካለንበት ዘመን ደርሳለች፣ ወደፊትም ትቀጥላለች። ስለዚህ ስለሆነም የተወደዳችሁ የዚህ አብይ በዓል ታዳሚዎች በሙሉ እንኳን ለዚህ ታሪካዊ በዓል አደረሰን አደረሳቸው እያልኩኝ የዛሬው በዓልም በአባታችን አቡነ ተክለ ሃይማኖት ፍልሰተ አጽሙ ከደብረ አስቦ ወደ ደብረ ሊባኖስ የተዛወሩበት ዕለት መሆኑን አባታችን አቡነ ተክለ ሃይማኖት ከ27ት ዓመት ቁመው ከጸለዩ በኋላ ሰባቱን ዓመት ደግሞ ለሀገርና ለወገን በአንድ እግራቸው ቁመው ጸልየዋል። ረፍታቸው ነሐሴ አራት ሲሆን ከሀምሳ ሰባት ዓመታ ቆይታ በኋላ አባታቸው ተክለ ሃይማኖት አባ ሕዝቅ ያለ ተባሉ አባት ተገልጸው አጥማቸው ከደብረ አስቦ ተነስቶ ወጥቶ አዲስ ወደ ተሰራው ቤተክርስቲያን እንዲዛወር ስላዘዟቸው ይህንን በገዳሙ ለሚኖሩ አስራ ሁለት መምህራን ነግሮ ፍልሰተ አጥማቸው በዝማሬና በውዳሴ ፍጹም በፍጹም መንፈሳዊ በሆነ ስነ ሥርዓት የተዛወረበት የመታሰቢያ በዓል ነው ስለዚህ ይህንን ታሪካዊ በዓል ስናከብር ሁላችንም ኢትዮጵያውያንና ትውልደ ኢትዮጵያውያን እንደ ወትሮ ሁሉ የዘር የቋንቋ የብሔር ልዩነት ሳይደረግ በመተሳሰብና በመፈጣጠር በዓሉ እንድናከብር እያሳሰብኩኝ በሀገራችን የተጀመረውን የሕዳሴ ግድብም ለማስፈጸም ሀገራዊ ግዴታችን እንድንዋጣ በቤተ ክርስቲያን ስም አሳስባለሁ። አመሰግናለሁ። በመጨረሻም የክብረ በዓሉ አዘጋጅ ኮሚቴ ለመላው አባላቱ የብርቱ አስተዋጽኦ የምስክር ወረቀት አበርክቷል። በተለይም የእናቶችንና እህቶችን ልዩ አስተዋጽኦዎች ከፍ ያለ ሞገስ በማለበስ ደጋግሞ የላቀ ምስጋናውን አቅርቧል። በዕለቱ በደብረ አሚን አቡነ ተክለ ሃይማኖት የቦታ ምረቃ ስነ ስር ት ላይ ተገኝተው ከነበሩት ታዳሚዎች መካከል የተወሰኑትን ባናገርንበት ወቅት አታያቸውን እንዲህ ሲሉ ነበር ያጋሩን። ስሜ ፍስሐ መስፍን ነው የሚባለው የሚኖረው በዌስተርን አውስትራሊያ የ23 ዓመት ይኖራሉ። እዚህ ቤተክርስቲያን ሲጀመር ከትንሹ ተጀምሮ እዚህ መድረሱ በጣም ደስ ብሎኛል። ድካማችንን የሰው ድካምን የአባቶች ትልቅ ምስጋና የሚያቀርበው ለዚህ መሪ የሆኑ አባታችን ለሰበካ ጉባኤ ክሳቸው ሆኖ አውሮ እዚህን ያደረሱን ለዘላለም እኔ ምስጋና ያቀርባለሁ። በእኔ በኩል የሚለው እዚህ ያደረሱ ሰዎቹ አባ የሆኑ ሰበካ ጉባኤያቹ ስማቸው ተጽፎ እንዲኖር ነው እኔ ፍላጎት ያለብኝ። ስሜ ስለ ሽበጋሻው ይባላል። የዚህ ቤተክርስቲያን መመን አባል ነኝ። በዛሬው ዕለት በተደረገው የዚህ ታላቅ መንፈሳዊ ክብረ በዓል ላይ በመገኘቴ ብዙ ወንድሞቻችን አብረውን ስላሉ ታላቅ ደስታ ተሰምቶኛል። ከዚህ የምንማረው ብዙ ነገር አለ። በፍቅር በሰላም አንድ ላይ ሆነን ፈጣሪ አምላካችንን ማክበር ማምለክ እንዳለብን ነው የሚሰማኝ። ይህ ትልቅ በዓል ነው ለሁላችንም፣ ለኢትዮጵያኖች በሙሉ ማለት ነው። በዚህ ትልቅ ግብዣ ላይ በመገኘቴ ታላቅ ደስታ ይሰማኛል። እግዚአብሔር ስጥልኝ፣ አመሰግናለን። ወይዘሮ አይናለም ወልደ ገብርኤል እባላለሁኝ። የመጣሁትም ከናይሮቢ ኬንያ ነው። እዚህ አስር ዓመት ሁኖኛል። አርብ መጥቼ እሁድ ነው እዚህ ቤተ ክርስቲያኑን ያየሁት ማለት ነው የመጣሁት የመጀመሪያ ቀኔ። ከዛ ጀምሮ ግን አለሁ ይኸውና፣ በጣም ቤተ ክርስቲያናችን የመሻሻል ጥሩ በቃ የሃይማኖት ገዳም ነው የሚመስለው ቤተ ክርስቲያናችንም እና ይሄን ይመስላል። በዓሉ ደግሞ ዛሬ ምርቃታችንና የቤተ ክርስቲያናችን ምርቃት እና የአመቱ ተክለ ሃይማኖት አጽማቸው የተሰበሰበበት ነው የሚባለው። እና ለዚህ ነው በዓሉ በዚህ ነው አማካኝነት የተዘጋጀው የቤተ ክርስቲያኑ እዚህ መድረስ በጣም ደስ የሚያሰኝ ነው። ብዙ ጠውረድ አልፈናል። ብዙ አስተዋጽኦ አድርገናል ለዚህ ቤተ ክርስቲያን አሁንም የሚቀጥል ነው። ደስታችንም ያው ለአዲሱ ተወላጅም እናሳልፈው ነው ብዬ ገምታለሁኝ። እኔ ዳዊት እባላለሁኝ። ያው ከፐርዝነኝ ዳዊት አልፈውም ስሜ እንዳለባላለሁኝ ቀኑ የአባታችን የአቡነ ተክለሃይማኖት በዓል ቀን ነው። በዓሉን በጣም ነው ደስ ያለኝ። ያለንም ችግር ያው ተቀርፎ በዚህ አይነት ሁኔታ መከናወኑ በጣም አስደስቶኛል። ለሁሉም እንኳን አደረሳችሁላለሁ። ሙልጌታ ሀጎስ እባላለሁ የቤተክርስቲያኑ አባል ነኝ፣ እና በጣም ነው ደስ ያለን። ቤተክርስቲያን ብቻ ሳይሆን፣ የአንድ ኮሚኒቲ ሳይሆን የኢትዮጵያ ሙሉ ህዝብ ኮሚኒቲ ሴንተር ሊሆን የሚችል ቦታ ነው። ብዙ ተሰርቶበታል፣ ብዙ ተለፍቶበታል። እንደ ህዝብ እንደ ኮሚኒቲ እንደዚህ አይነት ሴንተሮች ያስፈልጋሉ። ለሃይማኖት ብቻ ሳይሆን ለባህል፣ ለኢትዮጵያ ባህል ለእኛ ሳይሆን ለልጆቻችን የሚበቃ ማለት ነው። በዛ ትልቅ አስተዋጽኦ ይኖረዋል ብዬ ነው ማስበው። በላይ መስፍን እባላለሁ ወደ 13 ዓመት ተቀምጫ ያለሁ እዚህ ዌስተርና አውስትራሊያ ፐርዝ ማለት ነው። ኢትዮጵያውያን እንደምታውቀው ለሃይማኖታችን የምንቆምነን ይህን ቤተክርስቲያን ለመመስረት ከፍተኛ የሆነ አስተዋጽኦ እያንዳንዱ አድርገዋል። የራሳችን ቤት አልነበረን፣ ከመጀመሪያው ሲጀመር። ከዛ በኋላ ሌላ ቤተክርስቲያን ነበረን፣ ጠበበን። እንደገና ደሞ አሳድገን እዚህ መጣን እና እዚህ ስንደርስ ከፍተኛ ደስታ ይሰማናል። ምክንያቱም የብዙ ትግል ውጤት ነውና ይህ ነው ልን የምችለው። ሌላ ምናለ ሰላም ማርነት ወረት ታባላለው። ዛሬ የቤተክርስቲያን መመረቅታ በመገነቴ በጣም ደስ ብሎኛል። ብዙ መከራ አሳልፈናል፣ ግን እግዚአብሔር ይመስገን መጨረሻው አሳመረው እና ሁሉም ተደስተዋል፣ እየተደሰቱ እያየዋቸው ነው። ደስ ብሎኛል። እኔ አክቹዋሊ በዚህ ቤተክርስቲያን ውስጥ ብዙ የሚመላለስ ሰው አደለሁም፣ ግን እምነታችን፣ ባህላችን ዋና መሰረቱ እዚህ ነው። ከዚህ ውጭ የተበተነ ነው። ይሄ ነው የሚሰባስበን። ለጸሎት ብቻ የምንሰባሰብበት ብቻም ሳይሆን ብዙ ማህበረሰባዊ እሴቶቹን ሼር የምናደረግበት ነው ያዘኑት የምናጽናናበት ቦታ ነው። ራሱ የተጎዱት የኢኮኖሚ ችግር ያላቸው ሰዎች የምንረዳዳበት ቦታ ነው። እኛ ውጭ አገር ስንኖር ደልቶን አደለም የምንኖረው። ስደት ላይ ነን እና ብዙ የተለያዩ ማህበረሰባዊ ችግሮች አሉን። ያ የምንፈታበት ለዛ የምንወያይበት መድረክ ነው፣ ቦታ ነው። ልጆች አሉ እዚህ ብዙ ልጆች እዚህ ለማደግ የሚፈልጉና በኋላ በዚህ ማህበረሰብ ውስጥ የራሳቸውን አይደንቲቲ ለይተው ለመኖር ባህላቸውን ጠብቀው ለመኖር ከየትነን የመጣ ነው፣ እኛ ምንድነው ባህላችን፣ ሃይማኖታችን ምን ያስተምራል፣ እኛ ምንድነን የሚለውን ነገሮች ይህን መሰረት ጥለንላቸው ካለፍንላቸው ነው መመለስ የምችሉት ጠንካራ ዜጋ ሆነው እዚህ ማልቲካልቸራል ሶሳይቲ ውስጥ አይደንቲቲያቸውን አይደንቲፋይ አድርገው በራሳቸው ማንነት ኮርቶ መኖር የምችሉት ይሄ ነገር ስትሮንግ ሲሆን ይህ ቦታ ሲጠነክር ነው። ይህን ስራ ለሰሩ ሰዎች ከራሳቸው ጊዜ ሼር አድርገው ይህን ቦታ ያስረከቡን ሰዎች ትልቅ ምስጋና አለኝ። እኔ ራሴ ብዙ ያገዝኩት ነገር የለኝም። ለወደፊቱ ለማገዝ ዝግጁ ነኝ። ተስፋ አለኝ። ከእንግዲህ ወደኋላ እንመለስም። ያድጋል። አንዳንድ የተለያዩ ልዩነቶችም እየጠበቡ ይመጣሉ። እንሰባስባለን። የመሰባሰቢያ ማዕከላችን እንደሚሆን ተስፋ አለኝ። ተስፋ ይኩመኔ ሱባ ነው የሚባለው። ስድስት ዓመቴ ነው እዚህ ወስተን፣ አውስትራሊያ እንዲህ ነው ምል። አመሰግናለሁ። sbs sbs sbs radio